የምዕራብ ጉጂ ዞን ገላና ወረዳ ነዋሪዎች የመንግሥት የጸጥታ ኃይሎች ጉዳት እያደረሱብን ነው ሲሉ ከሰዋል። በገላና ወረዳ ሦስት የገጠር ቀበሌዎች ውስጥ የጸጥታ ኃይሎች ቤቶቻችንን አቃጥለዋል ሲሉ ነዋሪዎቹ አቤቱታ አሰምተዋል። የምዕራብ ጉጂ ዞን አስተዳደር ግን ክሱን አስተባብሏል። ገልሞ ዳዊት ተጨማሪ ይዟል። ከባለፈው ሳምንት ጀምሮ በምዕራብ ጉጂ ገላና ወረዳ በተለይ በሦስት ቀበሌዎች የመንግሥት የጸጥታ ኃይሎች በነዋሪዎች ላይ ጉዳት እንዳደረሱ የወረዳው ነዋሪዎች ለአሜሪካ ድምፅ ተናግረዋል። አቶ ኦዳ በገላና ወረዳ የቅርሳ ቀብሌ ማህበር ነዋሪ ናቸው። ትናንት ብቻ አስራ አምስት ቤቶች ናቸው የተቃጠሉት። ባለፈው ቅዳሜም እንዲሁ አራት ቤቶች ተቃጥለዋል። ከቃጠሎ በኋላ ጥይት ወደ ሰማይ ተኩሰው ሄዱ። ቤቶችን ያቃጠሉት ደግሞ የመከላከያ ኃይሎች ናቸው። የቤቶቹን ባለቤቶች ካስወጡ በኋላ ነው ቤቶቹን ያቃጠሏቸው። ቤታቸው የተቃጠለባቸው ነዋሪዎች አሁን በችግር ላይ መሆናቸውንም አቶ ወዳ አክለው ተናግረዋል። የአሜሪካ ድምፅ ያነጋግራቸው የገላና ወረዳ ነዋሪዎች ችግሩ እየተከሰተ ያለው ቀርሳ፣ ሸመልሽ፣ ሂዳና መጣሪ በሚባሉ የገጠር ቀበሌዎች ውስጥ ነው። የቀርሳ ቀበሌ ነዋሪው አቶ አዳዱቤ እኔ ናማ ኡምሪንኪ ያወጋጃ እኔ የስልሳ አምስት ዓመት አዛውንት ነኝ። አርሼ ከብት አርብቼ ነው አርባ ሁለት የቤተሰብ አባሎችን የማስተዳድረው። የመንግስቱ የጸጥታ ኃይሎች ቤቴን፣ እንዲሁም እልፍኜን፣ ፍየሎችንና የቤት ዕቃዎችን በሙሉ አቃጠሉት። ልጄ ቡታቃ ሮባ ይባላል። አስራ ሁለት ቤተሰብ አባላትን የሚያስተዳድር ነው። የእሱንም ቤት አቃጥለውበታል። ምንም አላስቀሩም። የጉረቤቴን የካሴፋይን ቤትንም አውድመው ሄደዋል። ይኸው ንብረታችን ጠፍቶ አሁን በለበስነው ልብስ ብቻ ነው ያለነው። የገላና ወረዳ ነዋሪዎችን የመንግሥት የጸጥታ ኃይሎች ለምን ይህን ጉዳት አደረሱባችሁ ተብሎ ተጠይቀው ኦነግ ደግፋቸዋል በሚል ምክንያት ነው ሲሉ መልሰዋል። የነዋሪዎቹን አቤቱታ በተመለከተ የምዕራብ ጉጂ አስተዳደር መልስ ሰጥተዋል። አቶ አበራ ቡነው የዞኑ አስተዳዳሪ ናቸው። አካ ገላና ወረዳ የኦነግ ታጣቂዎች ከሚንቀሳቀሱባቸው አካባቢዎች አንዱ ነው። ከዚህ በፊት በአባ ገዳዎች ጥሪ የገቡ አሉ። ጥሪውን ተቀብለው መግባት ያልፈለጉ ግን ሕገወጥ አድራጎት ላይ የተሰማሩ አሉ። በዚህም አሁን ችግር ተፈጥሯል። ሕዝቡ አካሄዳችሁ ትክክል አይደለም ብሎ ተቃውሟቸዋል። ለምሳሌ የቀርሳ ወረዳ አስተዳዳሪ መኖሪያ ቤትንም አቃጥለዋል። አቶ አበራ አክለውም ኦነግ ደግፋቸዋል በሚል የነዋሪዎች ቤቶች በመንግስት የጸጥታ ኃይሎች ተቃጥለውብናል ያሉትን አቤቶታ አጣጥለዋል። በገላና ወረዳ ግን የመንግስት የጸጥታ ኃይሎች ሕግ የማስከበር ስራን በመስራት ላይ እንዳሉ ገልጸው፣ በዚህም ሁለት ሰዎች በቁጥጥር መዋላቸውን ተናግረዋል። ለአሜሪካ ድምፅ ገልሞዳዊት ነኝ ከናይሮቢ።